ጥያቄ ሰባት የነብዩ ሰለላሁ ዐለይሂ ወሰለም እናት የሞተችው መቼ ነው? መልስ፣ ነብዩ ሰለላሁ ዐለይሂ ወሰለም ስድስት ዓመት ሲሞላቸው እናታቸው ሞተች። ቀጥሎም አያታቸው አብዱል ሙጣሊብ እሳቸውን መንከባከብ ጀመሩ።